አባሎቼ በፖለቲካዊ እምነታቸው እየታሰሩ ነው ሲል ህወሓት ከሰሰ። በትግራይ ክልል 26 አባሎቼ እና አመራሮች በፖለቲካዊ እምነታቸው ምክንያት ታስረዋል ሲል ህወሓት ክስ አሰምቷል። በአወዛጋቢው የህወሓት 14ተኛ ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ የህወሓት አባላትና አመራሮች በፖለቲካዊ እምነታቸው ምክንያት እየታሰሩ ከስራም እየተባረሩ ናቸው ብለዋል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙሉጌታ አጽዋ ዝርዝሩን ይዘዋል። ከጥቂት ሳምንታት በፊት በተካሄደውና በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልተሰጠው የህወሀት አስራ አራተኛ ድርጅታዊ ጉባኤ የፓርቲው ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ለአሜሪካ ድምጽ በሰጡት ማብራሪያ በክልሉ ሀያ ስድስት የፓርቲው አባላትና አመራሮች በፖለቲካዊ እምነታቸውና አቋማቸው ምክንያት ታስረዋል ሲሉ ተናግረዋል። ብዙሓት አመራርሓ ብምክንያት ፖለቲካዊ እምነቶምን መርገጺኦምን ዝሓዝዎ ቅዋምን ተኣሲሮም ብዙ አመራሮች በፖለቲካዊ እምነታቸውና በያዙ ተቋማቸው ምክንያት ታስረዋል። ከስራ ገበታ ተባረዋል፣ ከደሞዝም ታግደዋል። ይህ ሁሉ ህገ ወጥ አካሄድ ነው፣ በስርዓትና ህግም ይታረማል። ፓርቲው ተቋማዊ አሰራር አለው፣ በስርዓቱ ያርመዋል። የክልሉን ህገ መንግስት በጣሰ መልኩ አመራሮችን የማንሳትና የመሾም ሂደት አለ። ምክር ቤቶች ባሉባቸው ወረዳዎች የወረዳውን አስተዳደር ስራ አስፈጻሚዎች የሚሾመው የሚያወርደውም ምክር ቤቱ ነው። ይህንን ህገ መንግስታዊ አሰራር በመጣስ አመራሮችን የመሾምና የማንሳት ተግባር እየታየ ነው። እንደ ማሳያ ምክር ቤቶች ያሉባቸው የማዕከላዊ ዞን አክሱም ከተማ እንዲሁም በደቡብ ምስራቃዊ ዞን ሳምረት እንደዚህ አይነት ተግባራት ታይተዋል። በክልሉ በተለያዩ ዞኖችና ወረዳዎች እየተካሄደ ያለው ሹመትና ከሹመት ማንሳትም ህግን የሚጻረር በመሆኑ በየመዋቅሩ ያሉ ምክር ቤቶች በህግ መሰረት እርማት ያደርጋሉ ሲሉም አቶ አማንኤል ገልጸዋል። በደቡባዊ ዞንና በደቡብ ምስራቃዊ ዞን ከፊል አካባቢዎች ከሚገኙ ከአባሎቻችን ጋራ መገናኘት አልቻለም ሲሉም አቶ አማንኤል ከሰዋል። እና ህዝብና ና አባልናን ከመናወርድ የጉባኤያችንን ውሳኔ ወደ ህብረተሰቡና ወደ አባሎቻችን እንደምናወርደው ስለሚታወቅ በመላው የትግራይ አካባቢዎች ስብሰባዎች እንዳይካሄዱ የሚያግድ መመሪያም ከጊዜያዊ አስተዳደሩ ወርዶ ነበር። ሆኖም በትግላችንና በመስዋዕትነት ያረጋገጥነውን ዴሞክራሲያዊ መብት በአንዲት ወረቀት አንነጠቅም ብሎ ህዝቡ ስብሰባዎቹን አካሂዷል፣ እያካሄደም ይገኛል። የሚያስገርመው ግን እንደዚህ አይነት ስብሰባዎች እንዳይካሄዱ የሚያግድ ወረቀት ተጽፎ እያለ በሌላ በኩል ሰፊ የሆነ ሰልፍ የሚመስሉ ስብሰባዎች የሆኑ ሰልፎች ተጠርተው አይተናል። በአንድ በኩል ታግዳለህ፣ በሌላ በኩል ሰልፎች ትጠራለህ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ነሐሴ 14 ቀን 2016 ዓ ም ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ አስተዳደሮቹ ለፕሬዝደንቱ ሳያሳውቁ ስብሰባ እንዳያካሂዱ መመሪያ መስጠታቸው ይታወሳል። አቶ አማኔል አሰፋ በማብራሪያቸው ፓርቲያቸው በክልሉ ጊዜያዊ አስተዳደር ያለውን ድርሻ በተመለከተ ከሚመለከታቸው አካላት ጋር እየተወያየ መሆኑንም ጠቅሰዋል ደርሰዋል የሚመለከታቸው አካላት በማለት የገለጿቸው ግን በስም አልጠቀሱም። ፓርቲያቸው በክልሉ ጊዜያዊ አስተዳደር ያለው ድርሻ ሀምሳ አንድ በመቶ መሆኑን ግን ጠቁመዋል። የአሜሪካ ድምጽ በአቶ አማንኤል የተገለጸው ሀያ ስድስት አባላት ታስሯል የሚል መረጃ ከሶስተኛ ወገን ማረጋገጥ አልቻለም። በጉዳዩ ከክልሉ ጊዜያዊ አስተዳደር አመራሮች ስልክ በመደወል ና ወደ ጽህፈት ቤት በአካል በመሄድ ጭምር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌት አጽባሃ መቀለም። ዛሬ አመሻሽ ላይ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌፍተናንት ጄኔራል ታደሰ ወረደ በትግራይ ክልል በህወሀት አመራሮች መካከል ያለው ክፍፍል በተረጋጋ መንገድ ሲፈታ እየቀረበ ያለው የስርዓት ቅሬታ መፍትሔ ያገኛል ብለዋል። ታስረዋል ስለተባሉት 26 ሰዎች ግን ዝርዝር መረጃ እንደሌላቸው ገልጸዋል።